አሁን ሳምንታዊው እሰጥ አገባ ይቀጥላል። በኢትዮጵያ የመገናኛ ብዙሃን ይዞታ ይላል የመከራከሪያው ርዕስ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሁን ስለ ጋዜጠኛ መታሰር ለጋዜጣ መዘጋት አይደለም የምናወራበት። ያ ዘመን አልፏል። ኢትዮጵያ ውስጥ የጋዜጣ መዘጋትና የጋዜጠኛ መታሰር አያስገርምም። አሁን አሁን ይሄን በምናወራበት ሰዓት እስር ቤት ያሉ ጋዜጠኞች እንዳሉ እናውቃለን። አሁን እሱ ርዕሱ ሁሉ አይደለም፣ በቃ ተለመደ። አሁን የሀገሪቱ ሕልውና ከቆመባቸው ዘርፎች አንዱ ነው። ስለዚህ በፖለቲካ ኃይሎች መካከል፣ በማህበረሰብ መካከል ያሉ ልዩነቶች ሊታረቁ የሚችሉበት መድረክ ነው እና ይህንን እንደ አገልጋይ መሳሪያ አድርጎ አለመውሰድ የአርቆ የማሰብ ችግር እሱ ነው። ዋጋ እያስከፈለን ነው፣ ገናም ደግሞ ያስከፍለናል ነው እያልኩ ሀገሪቱ አሁን ያለችበት ሁኔታ የሚከታተል ሰው ሁሉ ይህንን ይረዳል። ይህን ራሱ ገዢ መንግስት ስለተረዳ ሌሎች መሰል ሚዲያዎችን በማቋቋም ነገሩን ለመጠገን ይሞክራል። እውነተኛ ስላልሆኑ ግን ሊጠግኑት ይችላሉ ብዬ አልገምት እንጂ አሁን በመንግስት የእጅ ስራ ውጤት የሆኑ የተከፈቱ መንግስት በስውር የከፈታቸው የተለያዩ ሚዲያዎች በአገር ቤትም በውጭ ሀገርም እንዳሉ እናውቃለን። ግን አይጠግኑም። መጀመሪያውኑ የተሰራ ስህተት አለ። ለሱ ስህተት ነው ዋጋ እየከፈልን ያለ ነው። ጥያቄ ግን ያለው ምንድን ነው? አሁን በማመነዘር ነው። አሁን እኛ የተቸገር ነው ምንድን ነው? ኢንቨስትመንት ነው። እንኳን በአንለው በተቻለ ሁኔታ አሁን እየተሰራ ያለው ኢሊቱ ካልተማመነልን፣ የተማመነ ፖለቲካ መሬት ገጭ ያለ ካልሆነ በእያንዳንዱ የፖለቲካ ኢሊት ፍላጎት መሰረት እየተተነተንን ያለ ይህ እንድንናገር ድሉ እንኳን አይሰጥም። ምን ማለት ነው? ፖለቲከኞቹ በሚፈልጉት ቋት ውስጥ እየወሰዱ ይወክሱናል። ብዙ የተሻሻሉ ብዙ እገዛዎች የሚኖሩም በተለይ ከባዱ መተማመን ከመጀመሪያ ሲመሰረት ያለበት አጠቃላይ እስካሁን ካለው ጋር የሚተረተር ስለሆነ ደረጃ በደረጃ እምነት ላይ መድረስ ያልቻልንበት ሁኔታ ነው ያለው። ግን ብዙ ነገሮች የተሻሻሉ ተለወጡ ተብሎ ነገሩ ማሳያዎች ሊነሱም የሚቻልበት ሁኔታ አለብዬ ነው። ጠንከር ያሉትን መከራከሪያዎቻችሁን ያስቀደማችሁት። ፋኑኤል ክንፉ የመጨረሻው ተናጋሪ ከአዲስ አበባ አርጋዋሽኔ ከዚህ ከዩናይት ስቴትስ። እንደ አርጋው መከራከሪያ የመገናኛ ብዙኃን እንደ መሳሪያ ለውጥ ማምጫ መሆን አለባቸው መንግስትም ሊፈልጋቸው ይገባል ነው ያልከው። ከዚህ ቀደም የተፈጠሩ ስህተቶች እያስከፈሉን ነው ነው መከራከሪያ በማመነጽር ይላል ፋኑኤል። የፖለቲከኞችን ጫና ይናገራል። የተሻሻሉ ነገሮችም አሉ ነው የሚለው አርጋው አሁን ያነሳሁት ችግር በምን መልኩ ነው የሚገለጸው? በዋነኝነት ምንድን ናቸው ችግሮቹ? ለእነዚህ ምሳሌ አድርገን የምናነሳቸው ነገሮች አሉ ወይ ብለን ብንመለከት ሀገሪቱ ከታሪኳም ይሁን አሁን ካለችበት የወቅታዊ የፖለቲካ ሁኔታ ጋር በተያያዘ የሀሳብ ልዩነቶች አሉ። የሀገሪቱ ጣፈንታን በተመለከተ የሀሳብ ልዩነቶች አሉ። ሀገሪቱ ውስጥ እያደገ የመጣ የኢኮኖሚ ልዩነት አለ። ከፍ ያለ የደሀ ቁጥር አለ። ጥቂት ሀብት እየበለጸጉ ያሉ ሰዎች አሉ። በሀገሪቱ ውስጥ ያለው የፖለቲካ ስርዓት በባህሪው በአፈጣጠሩ፣ በተለይ ከሺ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት ወዲህ የተፈጠረ የፖለቲካ ስርዓት ልዩነትን መሰረት ያደረገ ነው። ልዩነትን መሰረት ያደረገ የፖለቲካ ስርዓት ሀገሪቱ ተተግሎ ግን ልዩነትን ማስተናገድ የማይችል የመገናኛ ብዙሀን ነው ሀገሪቱ እንዲኖር እየተደረገ ያለው ይህ ተቃርኖ አለው በራሱ ስለዚህ በየጊዜው እንደ ደመድ እየተወጠረ እየተወጠረ እየከረረ ይሄድ የግጭት የሀገር ህልውናን የሚፈታተሉ ነገሮች አሉ። አሁን በሀገሪቱ ውስጥ የብሔረሰቦች ጥያቄን በተመለከተ ያለው ሁኔታ ጤናማ ነው፣ ሰላም ነው ብሎ የሚል ካለ ያ ሰው ጤናውን መመርመር አለበት ራሱ። ምክንያቱም በጣም በግልጽ የምናያቸው በጣም የሚያሳስቡ ብዙ እዚህም እዛም ብቅ ብቅ ማለት የጀመሩ ችግሮች አሉ። እነዚህ ችግሮች የመገናኛ ብዙሀን ኖሮ በውይይት ወደ ተሻለ መንገድ ወደ ወደ ገንቢ መንገድ ሊያሸጋገሩ ሊያደርጋቸው ካልቻለ መጨረሻ እንዳልኩት የሀገሪቱንም ህልውና አደጋ ላይ ይጥላሉ። ከዛም በተረፈ ሀገሪቱ በሂደት ልታገኛቸው የሚገቡ ልምዶችን፣ ጥቅሞችን በሙሉ ያሳጣል። ኢኮኖሚያ የጥቅሞችን ያሳጣል። የዴሞክራሲ ስርዓት ግንባታ የምንለውን ልምድ የማግኘት ሂደትም ሙሉ በሙሉ ያስተጓጉላል እና እነዚህ ነገሮች በሙሉ በዚህ ውስጥ ነው መታየት ያለባቸው ባይ ነኝ። መልካም ፋኑኤል። አሁን አድርገውም ያለውን መጋራቸውም አሉ፣ ማልጋራቸውም አሉ። ግን ዋናው ነጥብ ራሱ ራሱ አሁን ገዢው ፓርቲ አሁን በመጨረሻ ላይ ራሱ በጻፈው የአዲስ ራይ መጽሔትም ትግራይ ማስረኛው ጉባኤ ላይ ሲካሄድ የድርጅቱ ጉባኤ ላይ ሚዲያን እንደ አንድ ቁልፍ መሳሪያ መጠቀም የጋራ መግባባት ላይ ደርሰዋል። እኔም አቴንድ ስላደረጉ ዚህኛ ማለት ትንታኔ ላይ ብታይ ገዥ ፓርቲ አሁን የመረዳት ችግር ብቻ አይደለም ችግር አለበት፣ ወይም አርቆ የማስተዋል ጉዳይ አይደለም። ምን አለመስል አንድ ፖለቲካ ፓርቲ ውስጥ ተራማጅ ሊኖር ይችላል፣ ተቸንክሮ የተቀመጠ ይኖራል። በውስጣቸውም የራሳቸው ትግል ነጻ የማድረግ ሚዲያውን ያለማድረግ ፍላጎታቸው አሉ። ግን አሁን ተጨባጭ ምን አለመስል ሚዲያ ሚዲያ እኩሌታ የሚሆን አፍራሽና ገንቢ ሚና እንዳለው ይታወቃል። ሚዲያ ሚዲያ ጥንቃቄ እንዳይፈልግም ይታወቃል። በየትኛውም ጥያቄው ግን አሁን አርጋውም ያለው ገዢውም ፓርቲውም እያ ላይ የመጣበት በግልጽ የሚዲያ አስፈላጊነት ላይ የደረስነው እኔ የምረዳው አጠቃላይ የፖለቲካል ኢኮኖሚውን የኪራይ ሰብሳዊ ፖለቲካል ኢኮኖሚ ደፍቆታል የሚል ትንታኔ ትልቅ ገዢ አድርጎ አስቀምጧል። ገዢው ፓርቲ አንድን የኪራይ ሰብሳዊ ፖለቲካል ኢኮኖሚ መናድ የሚችለው ደግሞ ነፃ ሚዲያ ብቻ ነው። ይሄ አሁን እዛ ላይ ከተደረሰ በውስጥ አሰራር ፖለቲካዊ አሰራር ሚዲያው የአጋዥነት ሚና አሁን አጣያቂ ባልሆንበት ቁጥር አንድ በሆነ አማራጭ ሁኔታ ላይ እራሱ ገዢ ፓርቲው በነባራዊ ሁኔታ ላይ ደረሰውም ትንታኔ የሚያስቀምጠው ጋሻዋም የሚለው ቅድም ያለው በማንኛውም ዘርፍ እንጎዳለ የሚለው አዎ፣ አሁን በደረስንበት ደረጃ የነፃ ሚዲያን አገልግሎት ጠቀሜታ ግልጽ፣ አሻሚ በማይሆን ደረጃ ላይ ደርሰናል። አሁን ምንድን ነው ቀደም እዚህ ጋር ያለው። አሁን ግን የተለያዩ ሚዲያዎች እራሱ የሚፈልጋቸው ምናም የተፈበረኳል ነው የሚባሉ በመሰረተ ሀሳብ ደረጃ ሁሉን ነገር በሂደት ስለሚጠራ ለምሳሌ ሚዲያ መፈጠሩ አንድ እርምጃ ነው። ፋኑኤል አጋዥነቱ አጠያቂነት የሌለው ላልከው ፕሬስ በነጻነት የሚያሰራ መንገድ ሁኔታ አለ ብለህ ታምናለህ? ምንድን ነው ማንድን ነው አሁን አጠቃላይ በመታሰር አለመታሰር የሚዲያው አብቅተዋል ምናም የሚባሉ ነገሮች ኢትዮጵያ ውስጥ እኔ አሁን የማውቀው ነገር እኔ ጋዜጠኛ ነኝ ለራሴ ሌላና እንትን ነው የምናገረው፣ ሙሉ ለሙሉ ጋዜጠኝነት በማያሰራ ደረጃ ያለበት አገር አይደለም ይሄ። ለምሳሌ በሕግ የታሰሩ ጋዜጠኞች እኛም ቢፈቱ ደስታችን ነው። መንግስትም ደፍሮ ለነጻው ሚዲያ ብሎ እነዚህን በተሻለ መሀከለኛ መንገድ ላይ መጥተው ቢለቅ አንድ ነገር ነው። ግን እዚህ ጋር መጠንቀቅ ያለብን ነገር ምንድን ነው? አሁን ለምሳሌ ነገ ታሰራለሁ፣ ነገ እኔ ብታሰር ማለት ነው ኢትዮጵያ ውስጥ ቶታሊ ሚዲያ ጠፍቷል የሚል አጠቃላይ ግራንድ የሆነ ድምዳሜ ውስጥ መድረሱ ጥሩ አይደለም። አርጋው ሁለት የተለያዩ በጣም በይፋ የምናውቃቸው ግን ትክክል ያልሆኑ ነገሮችን አያለም። አንደኛው የጋዜጠኛ መታሰርን ብቻ መነሻ አድርጎ ኢትዮጵያ ውስጥ የሚዲያ ሁኔታ፣ የሚያሰራ ሁኔታ የለም ብሎ መደምደም ስህተት ነው የሚል አንድ ሀሳብ ላይ መደረስ የለበትም ብሏል። በእርግጥ የአንድ ጋዜጠኛ መታሰር ብቻ አይደለም። ጋዜጠኛ መታሰር በራሱ ብዙ የሚናገረው ነገር አለ። ብዙ የማያሰሩ ነገሮች እንዳሉ አመላካች አንዱ አመላካች ይሁንና ግን ኢትዮጵያ ውስጥ የኢትዮጵያን ሕዝብ የሚመጥን የሀሳብ ብዝሃነትን እሚያንጸባርቅ የመገናኛ ብዙሃን ውጤቶች በተግባር አሉ ወይ ብለን ስንመጣ እጅግ እጅግ በጣም አሳፋሪ የሚባል ደረጃ ያለ ነው። የመገናኛ ብዙኃን ነጻነት በኢትዮጵያ ይዞታውና አሰራሩ ክርክሩ ይቀጥላል። ፋኑኤል ክንፉ ከአዲስ አበባ፣ አርጋዋሽኔ ከዚህ ከዩናይት ስቴትስ። እንግዶች ሁለታችሁንም አመሰግናለሁ። ሳምንት እንገናኝ።